ለመሰራጭ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ ክቡራን አድማጮቻችን፣ ሰላምታችን በጌታ በኢየሱስ ክርስቶስ በያላችሁበት ስፍራ ይድረሳችሁ እያልን የዛሬውን የኦሪት ዘፍጥረት ምዕራፍ ሰላሳንና ምዕራፍ ሠላሳ አንድ ትምህርት ይዘንላችሁ ቀርበናል በሚኖረን ክፍለ ጊዜ ሁሉ ውስጥ እግዚአብሔር አምላካችን በእውነት በቃሉ ማጽናናት በቃሉ ማበረታታት በታላቅነቱ በምህረቱ በበጎነቱ ሁሉ ይገናኘናል አዎ ምናልባት በዚህ ሰዓት ሸለቆ የወረዳችሁ እንቅፋትም የበዛባችሁ ሰዎች በዚህን ጊዜ በማለቃቀስ በጌታ ፊት ልትኖሩ ትችላላችሁ። በተራራ ላይ በመፈንደቅ ደግሞ እግዚአብሔርን የምትባርኩም ልትኖሩ ትችላላችሁ። ለሁላችንም እግዚአብሔር መድኃኒት ነው ወገኖቼ። አዎ በሸለቆ ስፍራ እግዚአብሔር አምላካችን የጎደለውን ነገርን ማሟላት ያውቅበታል። ነገር አልሳካ እያለ ሁኔታዎች ሉ አልሟላ እያሉ ምናልባት ብንበሳጭም እግዚአብሔር ወገኖቼ በሸለቆ ውስጥ ሁሉን ነገር ማከናወንንና ማሳመርን ያውቅበታል። ብቻ እኔና እናንተ በእግዚአብሔር ሐሳብ ውስጥ እንሁን ወገኖቼ፣ የእሱን ፈቃድ እንከተል ወገኖቼ። ያን ጊዜ እግዚአብሔር ከእኛ ጋር ይሆናል፣ ሸለቆውም ይሞላል። ሸለቆ يا الماي شادفوت لا يا ما ناقلوت يا Yazık kırıltadı ağlar, sönüşüş Hunter, Hunter, Hunter, ከፋሄ ጫላ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር ይባርከው እያልን ወደ ጸሎት እናልፋለን። እግዚአብሔር አምላካችን ሆይ በየዕለቱ ስለምትመክረን፣ በየዕለቱ ስለምትገስጸን እና ስለምታቆመን ወደ ሐሳብህም ስለምትመልሰን እናመሰግንሃለን። እንወድሃለን። ዛሬም ደግሞ ከያዕቆብ ሕይወት እግዚአብሔር ሆይ ታላቅን ነገር ለራሳችን ማትረፍ እንድንችል የልቦናችንን ዐይኖች አብራ። በምንማርበት ጊዜ ሁሉ ጌታ መንፈስ ቅዱስ በልባችን እግዚአብሔር አምላኬ እውነትን እገልጦ እንዲናገር ራሳችንን እኖ በፊት እናቀርባለን። የሥጋንና የደምን ሐሳብ እንቃወማለን። እግዚአብሔር ሆይ አሁንም አሁንም እግዚአብሔር ሆይ አበጃጀን ሕይወታችንንም ለዘላለሙ ሥርዓት በአንተ ፈቃድ የምትመራ በአንተ ፈቃድ እግዚአብሔር ሆይ ወጣ መግባት የምትችልን ሕይወት እንድትሰጠን እንለምንሃለን። ወደ ግራም ወደ ቀኝም ሳንል የልጅን የጌታ የኢየሱስ ክርስቶስ የመስቀል ፍቅር ፊት ለፊት እያየን መራመድ መጓዝ እንድንችል እጃችንን ያዝ በጌታችን በመድኃኒታችን በኢየሱስ ክርስቶስም። ውድ አድማጮቼ ከዘፍጥረት ምዕራፍ ሰላሳ ለያዕቆብ ልጆች ስለመወለዳቸው መወለዳቸው የዮሴፍ ከራሔል መወለድ ያዕቆብ ለዐሥራ አራት ዓመታት ያክል ባጎቱ በላባ ቤት ካገለገለ በኋላ ለመለየት ስለ መዘጋጀቱና የሚያስፈልገውንም ስለ መጠየቁ ላባም ደግሞ ምን መውሰድ እንዳለበት በበግና በፍየሎች እንደ ተስማሙ እሱንም ስንመለከት ነበርና የዚያን ቀጣይ ክፍል ቃል በገባንላችሁ መሠረት ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዘፍጥረት ምዕራፍ 30 ከቁጥር 36 እስከ 39 ያለውን ክፍል ተመልከቱ። አሥራ አራት የአገልግሎት አመታት ያዕቆብ ብልጥግናን እንዳላገኘ ነገር ግን አጎቱ ላባ ብዙ ብልጥግናን እንዳተረፈ ተመልክተናል። ደግሞ ደጋግሞ ያዕቆብ የሚያቀርበው አቤቱታ በእነዚህ ሁሉ የአገልግሎት ዘመኔ ከሁለቱ ሚስቶቼና ሠራተኞቻቸው እንዲሁም ከእነርሱ ከተወለዱት ልጆች በስተቀር ያተረፍኩት ምንም ነገር የለም እና ስለዚህ እኔ ወደ አገሬ ልመለስ በማለት ላይ ይገኛል። በእርግጥ ከታሪኩ እንደምንረዳው ለያዕቆብ አስራ አንድ ልጆች ተወልደውለታል። እነዚህን ልጆቹን እንዴት ነው የሚያሳድጋቸው? ምንስ ሰርቶ ያበላቸዋል? ላባ ግን በያዕቆብ ምክንያት መበልጠጉን ያዕቆብ ግን ምንም ነገር እንደሌለው ከዚሁ ከክፍል መመልከት ይችለናል። እስቲ ቀጥሎ ያለውን ቁጥር ደግሞ እናንብበው። በእርሱና በያዕቆብ መካከልም የሦስት ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች ርጥብ በትርን ወሰደ። በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመል አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዝንጉርጉር ነቁጣም ያለበትን ወለዱ ይላል። ውድ አድማጮቼ፣ ለዚህ ድርጊት ብዙ አይነት ማብራሪያዎች ይሰጣሉ። አንዳንዶች ይህ በዓለም ሊደረግ የማይቻል የፈጠራ ወሬ ነው ይላሉ። ሌሎች ደግሞ ያረጁ ሚስቶች ወይም ሴቶች የሚያወሩት በመጽሐፍ ቅዱስ ውስጥ መስፈር የሌለበት ወሬ ነው ይላሉ። እኔ ግን ይህ ታሪክ በመጽሐፍ ቅዱስ ውስጥ መስፈሩ አስፈላጊ ነው ላለው በእርግጥ የተፈጥሮ ባህሪያት መወራረስ አስፈላጊ ነው። ነገር ግን ይህ የፈጠራ ታሪክ ነው ብሎ ብቻ ማለፍ ተገቢያ አይደለም። ዋናው ነገር ላባም ሆነ ያዕቆብ በዘንጉ ላይ የነበረው ነጭ መስመር የሚወልዱትን ዥንጉርጉር እንዳደረጋቸው አምነዋል። ያ ነው እንግዲህ የታሪክ አስፈላጊ ክፍል። ምናልባት እናንተ ማመን አስቸግሯችሁ ይሆናል። ነገር ግን እነዚህ ሁለቱ ሰዎች ግን አምነውበታል። ዋጋ ይኑረው አይኑረው፣ ይህንን ጥበብ ያዕቆብ ተጠቅሞበታል። ያዕቆብ ብልጥ ሰው መሆንን ከዚህ መረዳት ይቻላል። ከእርሱ የበለጠ ብልጣ ብልጥ ሰው አጋጠመው። በዚህ አድራጎቱ ግን እንደገና በብልጠቱ ለማሸነፍ እየሞከረ ነው። በዚህ ምዕራፍ ላይ መናገር የሚችለው እስካሁን ያለውን ነገር ብቻ ነው። ወገኖች በሚቀጥለው ምዕራፍ እስካሁን በተካሄዱት ነገሮች ሁሉ ላይ አዲስ ብርሃን የሚፈነጥቅበትን ሌላ ታሪክ እንከተላለን። አስቀድሞ እንደ ጠቀስኩት ይህን ምዕራፍ የምደመድበው የእስራኤል ነገዶች መነሻ የሆኑትን አስራ ሁለቱን የያዕቆብን ልጆች ስም ዝርዝር በመጥቀስ ነው ከሊያ የተወለዱት አንደኛ ሮቤል፣ ሁለተኛ ስምዖን፣ ሦስተኛ ሌዊ፣ አራተኛ ይሁዳ፣ አምስተኛ ይሳኮር፣ ስድስተኛ ዛብሎን፣ ሰባተኛ ዲና እህታቸው ናት። ከራሄል ባሪያ ከባላ የተወለዱት ደግሞ አንደኛ ዳን፣ ሁለተኛ ንፍታሌም ናቸው። ከሊያ ባሪያ ከዘለፋ የተወለዱት ደግሞ አንደኛ ጋድ፣ ሁለተኛ አሴር ሲሆኑ ከራኤል የተወለዱት ልጆች ደግሞ ዮሴፍና ቢንያም ናቸው። ያዕቆብ በእነዚህ ዐሥራ ሁለት ልጆች እንደሚባረክና እጆቹ ሙሉ እንደሚሆኑ ያምናለሁ። ከልጆቹም አንደኛዋ ሴት ናት፣ ስሟም ዲና ይባላል። በሚቀጥለው ምዕራፍ ማለትም በምዕራፍ ሰላሳ አንድ እግዚአብሔር ያዕቆብን ከካራን እንዲወጣና ለአብርሃም ለይስሐቅና ለያዕቆብ ተስፋ ወደ ገባላቸው ምድር እንዲሄድ እንደ ጠራው እንመለከታለን። እንግዲህ እግዚአብሔር ለያዕቆብ ልጆች ጥንቃቄ እንዳደረገ፣ በላባ ቤተሰብ ሁኔታ እንዲያድጉ እንዳልፈለገ ማስተዋል እንችላለን። እግዚአብሔር ይህንን ሁሉ ሲያደርግ አዋቂ ነው። ልጆቹን በምን ዓይነት መንገድ እንደሚመራቸው እርሱ ያውቅበታል። እኛ እግዚአብሔርን በሥጋችን ለመምራት ወገኖቼ ፈጠን ብለን አንነሳ አን ቸኩል እግዚአብሔር ሊጭደመ ቀጠል በማድረግ ደግሞ የምዕራፍ ሰላሳ አንድን ትምህርት ጌታ በረዳን መጠን አብረን እንመለከታለን። በዚህ ምዕራፍ ያዕቆብ ከላባ ቤት ድንገት ሳያውቁ እንደ ወጣ እንመለከታለን። ልብ በሉ። በምዕራፍ ሠላሳ አንድ ያዕቆብ ከላባ ቤት ድንገት ሳያውቅ እንደ ወጣ እንማራለን። የመሰነባበቻ ግብዣም አልተደረገለትም። ላባም ያዕቆብ እንደ ሄደ በሰማ ጊዜ ተከትሎ ደረሰበት። እንደ ገናም ሌላ ስምምነት አደረጉ። ስምምነታቸውም አንዱ ሌላውን የሚጎዳ ሳይሆን ሁለቱንም የሚጠቅም ነበረ። ስለሆነም ግልጽ በሆነ የጓደኝነት ሁኔታ ተለያዩ። እግዚአብሔር ያዕቆብ ከዚያ ምድር እንዲወጣ እንደፈለገም እንመለከታለን። የላባ ቤተሰብ በያዕቆብና በማደግ ላይ ባሉት ልጆቹ ላይ የሚያሳድረው በጎ ያልሆነ ተጽዕኖ እንደሚጎዳው እግዚአብሔር አውቆ ነበር። ያዕቆብ ዐሥራ ሁለቱ ልጆች የእስራኤል ነገድ መሪዎች ሊሆኑ እንዳላቸው እግዚአብሔር ስለሚያውቅ ላባ ካለበት ምድር ወጥተው እርሱ ተስፋ ወደ ገባላቸው ወደ አብርሃም ምድር እንዲመጡ ፈለገ። ተመልከቱ የእግዚአብሔርን ምሪት ወገኖቼ፣ ተመልከቱ የእግዚአብሔርን ሥራ ወገኖቼ እግዚአብሔር እንዴት አድርጎ ባሕሪያዎቹን እንደሚመራ። ለዚህ ነው እኔም ቀደም ብዬ እግዚአብሔርን ባንቀድም በችኮላ ባንወጣ መልካም ነው ያልኩት። ለዚህ ነው ወዳጆቼ በዚህ የእግዚአብሔር ቃል ክፍል እግዚአብሔር እንደ ያዕቆብ ለሌላው በረከት መሆን ብቻ ሳይሆን ለራሳችንም በረከት መሆን እንዳለብን እንደሚፈልግና አስተውላለን ያዕቆብ ምንም እንኳን በኀጢአቱ አስቸጋሪ ቢሆንና ራሱንም ቢጎዳም እግዚአብሔር ግን ተስፋ ቈርጦ አልጣለውም። እንደገና ለበረከት ወደ ተስፋዪቱ ምድር መለሰው። ልጆቹንም የእስራኤል ሕዝብ መሪዎች ያደረጋቸው አሥራ ሁለቱ ነገዶች ከእርሱ ተገኙ። አዎ ከእኔና ከናንተ ከማንረባው ከኀጢአተኞቹ መልካም ነገር እንዲገኝ እግዚአብሔር መሥራትን ያውቅበታል። አስረዝመው አሳጥረው አስፋው አጥብቦ ብለን እግዚአብሔርን አንመክረውም። የኔና የናንተን ሕይወት፣ የኔና የናንተን ምሪት የሚመራ እግዚአብሔር ብቻ ነው። ይህ ለእኔና ለእናንተ እጅግ የሚያጽናናና የሚያበረታታ መልእክት አለው። የሰማይና የምድር ፈጣሪ የሆነው እግዚአብሔር ወደ እርሱ ለመቅረብና ፈቃዱን ለማድረግ እስከፈለግን ድረስ ፈጽ ፈጽሞ አይጥለንም። ሁልጊዜም ይቀበለናል። እንደ ያዕቆብ ያለ አስቸጋሪ ባሪ እንኳን ቢኖረን እግዚአብሔር በራሱ መንገድ አስተምሮና ለውጦ ወደ ፈቃዱ ይመልሰናል። ክብር ለእግዚአብሔር ይሁን፣ ሃሌሉያ። ያዕቆብ ያልፈለጋቸውንና ያልተደሰተባቸውን ሀያ ዓመታት በአጎቱ በላባ ቤት እንዳሳለፈ ታስተውላላችሁ። አጎቱ ላባም ያዕቆብን ባልፈለገው መንገድ እንደ ኮሌጅ ትምህርት አስተማረው። ከዚህም የተነሳ ከደረሰበት መከራና ተጽዕኖ መታዘዝን ቢማርም ከላባ ቤት ለመውጣት ግን በብርቱ ፈለገ። ሆኖም ከላባ ጋር ስለ ከብቶቹ እርባታ ባደረገው ስምምነት መሠረት ከላባ የበለጠ አገኘ። አጎቱ ላባም በዚህ አልተደሰተም። ልጆቹም እንዲሁ። ይህንን ከቁጥር አንድና ሁለት መመልከት እንችላለን። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም ይላል። እግዚአብሔር ያዕቆብን ስለ መጥራቱ የምንመለከተው ደግሞ ከቁጥር ሦስትና ከቁጥር አራት ነው። እግዚአብሔር ያዕቆብን ከዚያ ምድር እንዲወጣ አጠራው። ያዕቆብም ለመውጣት እየተዘጋጀ ነው። ራኤልንና ሊያን ወደ ሜዳ አጠራቸው። ይህንን ጉዳይ በላባ ቤት መናገርም አልፈለገም። ሦስቱ ለብቻቸው በሜዳ መወያየትን መርጠዋልና ምናልባት የላባ ልጆች ወይም ሠራተኞች የሰሙ እንደሆነ ለላባ ይነግሩብኛል ብሎ እነርሱንም ሆነ ላባን እፈርቷልና ከራሄልና ከልያ ጋር ስለ ጉዳዩ ሲነጋገርና ሲያቅድ እንዲያዩታ አልፈለግም። ቁጥር አምስትና ስድስት እንዲህ ይላል። እንዲህም አላቸው የአባታችሁ ፊት ከእኔ ጋር እንደ ድሮ እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጉልበት ሁሉ አባታችሁን እንዳገለገልኩ ታውቃላችሁ ይላቸዋል። ይህ ያዕቆብ ያደረገውና እንደ ታላቅ ውለታ የሚቆጠርለት እንደሆነ ሁላችንም እንስማማለን። በከፍተኛ ደረጃ አገልግሏል። ነገር ግን በእኔም አመለካከት ወገኖቼ፣ በዚያ አድራጎቱ ላባም ሊመሰገን ይገባል እላለሁ። ምክንያቱም ለያዕቆብ ሥራና ለሥራውን ውጤት የላባ ገንዘብ ነውና። አባታችሁ ግን አታለለኝ ደሞዜን አስር ጊዜ ለወጠ እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደም ይላል ቁጥር ሰባት ልብ አድርጉ ወገኖች በሀያ ዓመታት ውስጥ ላባ ያዕቆብን ደሞዝ አስር ጊዜ ለውጧል ኦ ያዕቆብ ምን ያህል ምስኪን ሆኖ ነበር ነገር ግን ከደረሰበት መከራ የተነሳ እንዴት ማምለጥ እንደሚችል ግራ በተጋባ ጊዜ እግዚአብሔር ጣልቃ ገብቶ ረዳው ይህ ለእኔና ለእናንተ ታላቅ ትምህርት ነው። ያዕቆብ እግዚአብሔር እንዴት እንደ ባረከው፣ ከዚህም የተነሣ ላባና ልጆቹ እንደ ቀኑበት እንደ ጠሉትም ለራሔልና ለልያ አስረዳቸው። ከዚያ በኋላ ያዕቆብ ከላባ ቤት ለመውጣት የፈለገበትን ዋና ዓላማ ነገራቸው። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ፣ እኔም እንሆኝ አልኩት። እንዲህም አለኝ ዐይንህን አቅንተኢ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች ዐውራዎች ሽመልመሌ መሳዮችና፣ ዥንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን አይቻለውና ይለዋል። እግዚአብሔር ስለ በጎቹ መራባት ጉዳይ ባለፈው ምዕራፍ በቂ ማብራሪያ እንዳልሰጠው ሳታስቡ አትቀሩም። በቂ መልስ ያልሰጠሁት ወደዚህ ምዕራፍ በተለይም ወደዚህ ቁጥር ስንደርስ መልሱን እናገኛለን በማለት ነው። ምክንያቱም እግዚአብሔርን ያደረግኩት ብሎ በዚህ ክፍል ተናግሯልና በዚህ ላይ ተፈጥሯዊ የሆነ ማብራሪያ መስጠት አያስፈልግም፣ ምክንያቱም እግዚአብሔር በፈቀደው መንገድ መስራት ይችላልና። ለዚህ ሁኔታ ብዙ የተለያዩ ማብራሪያዎች ይሰጣሉ። እናንተም የሚሰማችሁ ልትመርጡ ትችላላችሁ። ነገር ግን ወገኖቼ፣ እኔ በዚህ ክፍል እግዚአብሔር ላባ በአንተ ላይ የሚያደርገውን ተመልክቻለሁና ብሎ የተናገረውን መሠረት በማድረግ እግዚአብሔር በጎቹ ዥንጉርጉርና ነቁጣ ያለባቸው ሽመልመሌም ሆነው እንዲወለዱ አደረገ የሚለው ዋናው ሐሳብ መሆኑን እመርጣለሁ። ሐውልት የቀባህበት፣ በዚያም ለእኔ ስዕለት የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ተነስ ከዚህ አገር ውጣ፣ ወደ ተወለድክበትም ምድር ተመለስ ይለዋል። ቁጥር ዐሥራ ሦስት እኔ የቤቴል አምላክ ነኝ ይላል እግዚአብሔር። እግዚአብሔር ለያዕቆብ ከአባቱ ከይስሐቅ ቤት ኮብልሎ በወጣበት በዚያች የመጀመሪያ ሌሊት በቤቴል እንዴት እንደ ተገለጠለት እኔ የቤቴል አምላክ ነኝ በማለት ያስታውሰዋል። አሁንም ተነስተ ከዚህ አገር ውጣ ወደ ተወለድክበት ምድር ተመለስ ይለዋል። እግዚአብሔር ያዕቆብ ከካራን እንዲወጣ ይፈልጋል። ምክንያቱም አስራ አንድ እያደጉ ያሉ ልጆች በእጁ ውስጥ ነበሩና እነዚህም ልጆች ከላባ ቤተሰብ መማር የማይገባቸውን መጥፎ ነገር እየቀሰሙ ስለሆነ ሳይበላሹ ቶሎ እንዲወጡ ስለሚፈልግ ነው። እግዚአብሔር ያዕቆብንና ልጆቹን አብርሃምን ካመንዝራና ጣዖትን አምላኪ ከሆነ ሕዝብ ለይቶ እንዳወጣው እነርሱንም ካመንዝራ ስፍራ ሊያወጣቸው ፈልጓል። ራሔልና ልያ መልሰው እንዲህ አሉት። በአባታችን ቤት ለእኛ ድርሻና ርስት በሆኑ ቀርቶልናልን? እኛ በእርሱ ዘንድ እንደ ባዕድ የተቈጠርን አይደለንምን? እርሱ እኛን ሽጦ ዋጋችን እንበልቶአልና አብሎ ሲያጉረመርሙ እንመለከታለን። እነዚህ ልጆች የአባታቸው ሴቶች ልጆች እንደመሆናቸው ድርሻና ርስት ሊቀበሉ ይገባቸው ነበር። ላባሚን ሊጠብቅላቸው ይገባ ነበር። ላባ ግን ታማኝ አልሆንም። ዛሬም ቢሆን በሚያሳዝን ሁኔታ ውስጥ ብዙ ክርስቲያኖች የራሳቸውን ገንዘብ በጥንቃቄ እየጠበቁ በሌሎች ሰዎች ገንዘብ ግን የማይታመኑ አሉ። ይህ መቼም ሰው የሚፈተንበት እውነተኛ ፈተና ነው። በዚህ አቅጣጫ ምናልባት ጸጉራችሁን የሚያቆምና የሚያናድዳችሁ ብዙ ታሪክ ልነግራችሁ ይችላለሁ። ብዙ ክርስቲያኖችና ክርስቲያን መሪዎች በገንዘብ ላይ ታማኝ መሆን ሲገባቸው ታማኝነትን ያጎላሉ። ቁጥር 16 ስለዚህ እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለን ሁሉ አድርግ ይሉታል። እኔ እነዚህን ሴቶች አደንቃቸዋለሁ ወገኖቼ። ያዕቆብም እግዚአብሔር እንደ ተናገረው ይነግሩታል። ከእርሱም ጋር ቆሙ። በግልጽም አባታቸው እንደ ዘረፋቸው ተሰማቸው፣ አዘኑ። ያዕቆብ ከካራን ስለ መውጣቱ የሚናገርና የሚያስረዳን ክፍል ደግሞ ከቁጥር 17 እስከ 19 ያለው ነው። ያዕቆብም ተነሳ፣ ልጆቹንም ሚስቶቹንም በግመሎች ላይ ያስቀመጠ፣ መንጎችንም ሁሉ የቤቱንም ዕቃ ሁሉ፣ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ፣ ወደ ከነአን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር፣ ራሔልም የአባቷን ተራፊም ሰረቀች ይላል። በዚህ ክፍል አንድ የሚያስደስትና የሚያስገርም መገለጥ ተጠቅሷል። ያዕቆብ ከካራን ለመውጣት ተነሳ። አነሳሱና አወጣጡ ልክ ከአባቱ ቤት ከወንድሙ ቁጣ ለማምለጥ እንዳደረገው አወጣጥ ይመስላል። አሁን ግን ከአጎቱ ከላባ ተለይቶ ቢወጣም በጥፋትዋ አይደለም ለዚህ እንደ ተዘጋጀ ግልጽ ነው ከብቶቹና አገልጋዮች ሁሉ ለጉዞ ተዘጋጅተው ነበረ ራሄል የአባቷን ተራፊ ምሰረቀች ይላል ቃሉ የላባ ቤተሰብ የጣዖት አምልኮን እንደሚለማመድ አስቀድሜ ነግሬያቸዋለሁ አድማጮቼ እግዚአብሔር የያዕቆብ ልጆች በዚያ ሁኔታ ውስጥ እንዳያድጉ ከፈለገበት ምክንያት አንዱ ይህ ነው። እኔና እናንተ በቤታችን ውስጥ እንድንለማመደው የማይፈልገው ነገር ካለ እግዚአብሔር ከዚያ ነገር እኔና እናንተ ለመለየት መንገድ ፈጽሞ አያጣም። ነገር ግን ራሄል ከላባ ጣዖቶች መካከል አንዱን እሰርቃ መጣች። ምን ዐይነት ኋላ ቀር የሆነ አመለካከት መሆኑን ከዚህ መረዳት ትችላላችሁ። ያዕቆብም ከይስሐቅ ቤት በወጣ ጊዜ ከእግዚአብሔር የሸሸ መስሎት ነበር። እግዚአብሔር ግን በቤቴል ተገለጠለት። ከእግዚአብሔር ማምለጥ ወይም መደበቅ እንደማይችልም ተረዳ። ከብዙ ዓመታት በኋላ ዳዊት ስለዚህ ጉዳይ እንዲህ ብሎ ነበረ። ከመንፈስህ ወዴት ሄዳለሁ? ከፊትህስ ወዴት ሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባሕር መጨረሻም ብበር በዚያ እጅ ትመራኛለች። ሞት አለ። መዝሙር 139 ከቁጥር 7 እስከ 9። ሞት እንኳን ከእግዚአብሔር ሊሰውረን አይችልም ማለት ነው። ወደ ጨረቃ እንኳን ብንወጣ ከእግዚአብሔር ልንሰወር አንችልም። በምንም አይነት ሁኔታ ውስጥ ከእግዚአብሔር መደበቃ አይቻልም። ላባ በጎቹን ለመሸለት ሄዶ ነበር ይላል። ያዕቆብ ላባ በጎቹን ለመሸለት እስኪወጣ ድረስ ጠብቆ ነበር። ላባ በጎቹን ለመሸለት ከቤቱ ብዙ ኪሎ ሜትሮች ያክርቆ ሄዶ ነበር ምክንያቱም እጅግ በጣም ብዙ የሆኑ በጎች ፍየሎቹና ከብቶቹ ሰፊ ቦታ ስለሚያስፈልጋቸው ርቀው መሰማራት ስለነበረባቸው ነው። ይህ ደግሞ በዘመኑ አሁንም ቢሆን በገጠሩ ያለ ልማድ ነው። ቁጥር ሀያና ሀያአንድን ተመልከቱም። ያዕቆብም የሶርያውን ሰው ላባን ከርቶ ኮበለለ፣ መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገለአድ ተራራ አቅና ይላል። ወደ ገለአድ ተራራ መጡ። እሱም በዮርዳኖስ ወንዝ በስተ ምስራቅ የሚገኝ ተራራ ነው። ብዙ ምስፍራ ያዙ። ላባም ያዕቆብን ተከትሎ ደረሰበት። ይህን ደግሞ ከቁጥር 2 ሁለትና ሦስት እንመለከታለን። ላባ ያዕቆብ ላይ ለመድረስ በእርግጥ በፍጥነት ተጉዟል። የተከታተለውም ለመልካም እንዳልሆነ መረዳት ትችላላችሁ። በእርግጥ ስለ ተበሳጨ ሊገለው ፈልጎ ነበር። እግዚአብሔር ግን ጣልቃ ገባ። ቁጥር 24 እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው፣ ይላል። በሌላ አባባል ለምትናገረውና ለምታደርገው ነገር ተጠንቀቅ ነበር እግዚአብሔር ያለው ለማ ለላባ። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገላድ ተራራ ድንኳኑን እተከለ የሚለውን ከቁጥር ሃያ አምስት እናነባለን። ላባ የሚለውን ነገር ተመልከቱ። በጣም ብልጥና ተንኰለኛ ሰው ነው። ወደ ያዕቆብ የመጣው በቁጣ ያዕቆብ የወሰደውን ንብረት ሁሉ ለማስመለስ ነው። ምናልባትም ያዕቆብን ገድሎ ሁለት ሴቶች ልጆቹን ከነ ልጆቻቸው ወደ እርሱ ለመውሰድም ሊሆን ይችላል። ቁጥራ ስድስትና ሰባትን ደግሞ እንዲሁ ተመልከቱ። ላባም ያዕቆብን አለው፣ ለምን እንዲህ አደረግ ከእኔ ከርተ ኮበለልክ? ልጆቼን በሴፍ እንደ ተማረኩ ዐይነት ነዳሃቸው። ስለምን ምን በስውር ሸሸ? ከእኔ ከርተ ስለ ምን ኮበለልክ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገርከኝ? የሚለዋል ላባ። እንዴት ባለ በሚያባብል ቃል ያዕቆብን እንደሚናገር ተመልከቱ። ያዕቆብ የበደለኝነት ስሜት እንዲሰማው ልጆቹን የመሰነባበቻ ድግስ እንዲያመልጣቸው እንዳደረገ ይወቅሰዋል። ማድረግ የሚፈቅድ ቢሆን ኖሮ በፊት ሊያደርግላቸው ይችል ነበር። ነገር ግን ዓላማው ያ አልነበረም። በመቀጠልም ስሜቱን እንዲህ በማለት ገለጸ። ወንዶቹንና ሴቶቹን ልጆቼን እንድስም ስለ ምን አልፈቀድክልኝም ይህንንም በስንፍና አደረክ ይለዋል ያዕቆብ ልጆቼ ያላቸው የልጅ ልጆቹን ነው እነዚህ ልጆች በዓለም ታሪክ ውስጥ በጣም አስፈላጊ ልጆች የሆኑ ዘንድ አስቀድመው የተወሰኑ ነበሩ ቁጥር 29 ክፉ አደርግባችሁ ዘንድ ኀይል ነበረኝ ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ ይላል ላባ በያዕቆብ ላይ ክፉ ለማድረግ አስቦ ነበር፣ ነገር ግን እግዚአብሔር ከለከለው። ቁጥር ሰላሳ አሁንም የአባትን ቤት ከናፈቅ ሂድ፣ ነገር ግን አምላኮቼን ለምን ሰረቅ? ይለዋል አሁን። ላባ ስለተሰረቁበት አማልክቱ ይጠይቃል። በእርግጥ ያዕቆብ ራሔል ጣዖቶቹን መስረቋን አያውቅም። ስለዚህም ከላባ ቤት በድንገት ስለ መውጣቱ ብቻ ነበር የመለሰው። ቁጥር 31 ያዕቆብም መለሰ፣ ላባንም እንዲህ አለው ልጆችን ከእኔ የምትቀማኝ ስለ መሰለኝ ስለ ፈራው ይህን አደረግኩ ይለዋል። ያዕቆብ ሚስቶቹንና የላባ የሆኑትን ዕቃዎች እንዲወስድ እንደማይፈቅድለት ያውቃል። በሚቀጥለው ክፍለ ጊዜ ወገኖቼ፣ ላባ ተሰረቁብኝ ስላላቸው አምላኮቹ ያዕቆብ የሚሰጠውን መልስና የሚከተለውንም ሁኔታ በቀጣዩ ትምህርታችን አብረን እንመለከታለን። የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል።